ጤናና አካባቢ። የዓለም ሕዝብ ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ አንድ ነገር ቢሆንም ለሁሉም የሚዳረስ ምግብና አስፈላጊ ፍጆታ የማቅረቡ ጉዳይ ግን አሳሳቢ እየሆነ መምጣቱን የተለያዩ ጥናቶች ያመለክታሉ። ከሰው ብዛት ጋር በተያያዘ በግንባር ቀደምትነት የሚታሰበው ለእርሻ የሚሆን መሬትና የኃይል አቅርቦት ጥያቄ ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። የደን መራቆትና በረሃማነትን ለመከላከል የተለያዩ ፕሮጀክቶች መኖራቸው ይነገራል። ከእነዚህ አንዱ ደ ግሬት ግሪን ዎል በሚል ከጅቡቲ እስከ ሴኔጋል ያሉ ሀገራትን ያካትታል የተባለው የደን ልማት ፕሮጀክት ነው። ምን ተሰራ? 8000 ኪሎ ሜትር የሚሸፍነው አካባቢ ላይስ አረንጓዴ ግንብ መፍጠሩ እውን ይሆን ይሆን የሚሉና ተያያዥ ጥያቄዎችን እናነሳለን። ለጥቂት ደቂቃዎች አብራችሁን ቆዩ። የዓለም የምግብና የእርሻ ድርጅት ፋኦ ባለፈው ሳምንት ያወጣው የዓለምን የደን ይዞታ የሚያሳየው ጥናት እንደሚለው በአሁኑ ወቅት ሰባት ነጥብ ስድስት ቢሊየን የሚገመተው የዓለም ሕዝብ ቁጥር ከ30 ዓመታት በኋላ አስር ቢሊየን እንደሚገባ ይጠበቃል። በዚህ ጊዜ ውስጥም የምግብ ፍላጎቱ በሃምሳ በመቶ ያድጋል። ዋናው ጥያቄ ይህን ህዝብ ለመመገብ እህል ማምረት የሚችል በቂ መሬትና የኃይል አቅርቦት የት ይገኛል ነው። እዚህ ላይ ነው የዓለም የደን ሀብት አደጋ ላይ የሚወድቀው። ሙክታር ሴካንዴ በዓለም የምግብና እርሻ ድርጅት ፋኦ የዓለም አቀፍ በረሃማነትን የመከላከል እርምጃ አስተባባሪ ናቸው። በዓለም ደረጃ ወቅታዊውን የደን ይዞታ እንዲህ ይገልጹታል። በአጠቃላይ የዓለምን የደን ይዞታ በሚመለከት የተገኘው መረጃ ያመለከተው በበርካታ ቦታዎች የደን ውድመት በከፍተኛ ፍጥነት እየቀጠለ መሆኑን ነው። ይህም ማለት የደን ውድመቱ ሰዎች የየዕለት ፍላጎታቸውን ለማሟላት የሚያደርጉትን ጨምሮ በተለያዩ ምክንያቶች እየደረሰ ይገኛል። የደን ውድመቱ በተለያየ ስፍራ የሚፈጸም ቢሆንም በተለይ በበረሃማ አካባቢዎች ከድርቅና ከተፈጥሮ ይዞታው ጋር ተዳምሮ የከፋ መሆኑንም ያስገነዝባሉ። ባለሙያው በዓለማችን ትልቁ በረሃ የሚገኘው አፍሪካ ውስጥ እንደሆነ እንደሆነና እሱም የሰሐራ በረሃ መሆኑን መረጃዎች ያመለክታሉ። የአፍሪቃ ህብረት በአህጉሪቱ እየተስፋፋ የመጣውን በረሃማነት ለመከላከል እና የአየር ንብረት ለውጥንም ለመቋቋም የተጠቀሰውን በረሃማ አካባቢ የሚያካልል ታላቅ አረንጓዴ ግንብ የማበጀት ሀሳቡን ይፋ ካደረገ ከአስር አመታት በላይ ተቆጥረዋል። ሙክታር ሳካንዴ ፕሮጀክቱ በአፍሪካ ኮሚሽን አማካኝነት ሲታቀድ የሚታየውን ስጋት ይቀይራል የሚል መነሻ እንደነበረው ያስታውሳሉ። ስለዚህ የአፍሪካ ህብረት ይህን ፕሮጀክት ይፋ ያደረገው በተጠቀሱት አካባቢዎች ያለው የተፈጥሮ ሀብት ተጠብቆ እንዲያገግም ማድረግን በማለምና በስፍራው የሚኖረውን ማህበረሰብ ለመርዳት ነበር። በዚህ ስፍራ የሚገኘው ህብረተሰብ የአኗኗር ዘዬ ከከብቶች እርባታ ጋር የተያያዘ መሆኑ ይታወቃል። በመሆኑም የተፈጥሮ ሀብት ይዞታ እየተመናመነ በሄደ መጠን በዚያ ስፍራ የመኖሩ ነገር አስቸጋሪ እየሆነ መሄዱ አያነጋግርም። በዚህ ምክንያት ነው ይህ ሀሳብ የመጣው። በፋኦ የዓለም አቀፍ በረሃማነትን የመከላከል እርምጃ አስተባባሪ የሆኑት ሙክታር ሴካንዴ እንደሚሉትም አሁንም በጉዳዩ ላይ በወጉ መወያየትና ማቀድ አስፈላጊ ነው። እሳቸው እንደሚሉት ከመነሻው ታቅዶ የነበረው 15 ኪሎ ሜትር ስፋት ባለው ስፍራ ላይ ከጅቡቲ አንስቶ እስከ ሴኔጋል ድረስ 8000 ኪሎ ሜትር የሚያካልል ዛፎችን የመትከል ሀሳብ ነው። ይህ በፖለቲከኞች የተቀመረው እቅድ ሲታይ የሚያማልል ቢሆንም ተግባራዊነቱ ግን ችግር የሚያጠው አይመስልም። ባለሙያው ምክንያቱን ያስረዳሉ። ወደ ቴክኒኩ ስንገባ ይህ ተግባራዊ መሆን የሚችል አይደለም። ምክንያቱም በዚያ አስቸጋሪ የአየር ጠባይ ይዞታ ውስጥ ዛፎችን ማብቀሉ የማይሆን ነው። ስለዚህ ባለሙያዎች በአካባቢው የሚኖረውን ኅብረተሰብ እየረዳ እቅዱን ተግባራዊ ለማድረግ ምን መደረግ አለበት የሚለውን ማጥናት ቀጠሉ። ለምሳሌ የአካባቢውን ተፈጥሮ ለማሻሻልና ምርታማ መሆን እንዲችል የሚረዱ የተፈጥሮ ክብካቤና ጥበቃ ስራዎች መከናወን አንዱ ነው። ፋኦ አረንጓዴ ግንቡ የሚነካቸው የአፍሪካ ህብረት አባል ሀገራት በየበኩላቸው ሊያደርጉት የሚችሉትን እንዲያጠኑ ሀሳብ ማቅረቡን ይናገራሉ። በዚህ ምክንያትም ነው ያለውን የተፈጥሮ አካባቢ እየተንከባከቡ እንዲያገግም የማድረጉ እርምጃ ግንባር ቀደም የሆነውም ባይ ናቸው። ይህን ስራ ላይ የሚያውል የገንዘብ እርዳታ በመያዝም ወደ ተግባር ተገባ። በአሁኑ ወቅት በረሃማነትን በመከላከሉ መርሃ ግብር ስድስት ሀገራትን በመደገፍ ላይ ነን። መርሃ ግብሩም በአካባቢው ኢትዮጵያ፣ ናይጄሪያ፣ ኒጀር፣ ቡርኪና ፋሶ፣ ሴኔጋልና ጋምቢያን ያጠቃልላል። በተመሳሳይ ሌሎችን አገራትም ለመደገፍ ተጨማሪ የገንዘብ ድጋፍ እየፈለገን ነው። ለመሆኑ በተግባር ምን እየተደረገ ይሆን? በዚህ አማካኝነት አጠቃላይ የማገገም ስራ ነው የምናካሄደው። አካሄዱም እንዴት ማድረግ እንደሚኖርበት እና ሰውና ተክሎች ያላቸውን ግንኙነት እንዴት ያሉ የተክል ዝርያዎች ለምን ጉዳይ ይፈልጉታል የሚለውን ሕብረተሰቡን የማምከር ስራ ይካሄዳል። በተጨማሪም እንዴት ያሉ መሬቶችን ከሰውና እንስሳት ንክኪ ነፃ ማድረግ እንደሚገባ፣ ዛፎች ባሉበት አካባቢስ ምን መስራት ይኖርበታል የሚለውን ሀሳብ ይቀያይራል። በዚያም ላይ የትኞቹ የዛፍ ዝርያዎች በዚያ አስቸጋሪ የአየር ጠባይ ውስጥ ማደግ ይችላሉ የሚለው ላይም ተነጋግረዋል። በዚህ ሂደትም ለተባለው የአካባቢ ተፈጥሮ የማገገም እና ለበረሃው የሚሆኑ ተክሎችን የማማረጡ ስራ እየተሰራ መሆኑንም ዘርዝረዋል። በዚህ በረሃማ አካባቢ ሙክታር ሴካንዴ እንደሚሉት ዝናብ የሚገኘው በዓመት በአማካኝ ከሁለት እስከ አራት ወራት ብቻ ነው። እናም እንዲህ ባለው አካባቢ የዝናብ ውሃን ጠብቆ ለማጠራቀም ተግባሩ ቀላል አይሆንም። የአካባቢው ማህበረሰብ በዘልማድ የራሱ ውሃ የማጠራቀሚያና ማቆያ ስልት እንዳለው ግን ሳይገልጹ አላለፉም። በሳራና ሳህል በረሃ ላይ እንዲከናወን የታቀደውና ብዙ ሲባልለት የነበረው ታላቁ አረንጓዴ ግንብ ሰሜን ምዕራብና ምስራቅ አፍሪቃን የሚያካልል ነው። በዚህ ግንብ አካባቢም ሁለት መቶ ሰማኒያ ሁለት ሚሊየን ህዝብ እንደሚኖር ነው ሳካንድ የሚናገሩት። የተባበሩ መንግስታት ድርጅት ዘላቂነት ያለው የልማት ግብል ለማሳካት ከተሰራ ደግሞ በፋኦ ቅኝትና ጥናት መሰረት በየአመቱ 10 ሚሊዮን ሄክታር መሬት እንዲያገግም ማድረግ ያስፈልጋል። ይህን ተግባራዊ ለማድረግ መጀመሩን የሚናገሩት ባለሙያው ስራው ቀላል እንዳልሆነ እንዳልሆነና ፈተናዎች እንዳሉት ሳይገልጹ አላለፉም። ከፈተናዎቹ አንዱ ደግሞ ለዚህ የሚውለው የገንዘብ ጉዳይ ነው። የተጠቀሰው ታላቁ አረንጓዴ ግንብ እውን እንዲሆን የየሀገራቱ መንግስታት ዘርፈ ብዙ ተሳትፎ እንደሚያስፈልግም አመልክተዋል። እሳቸው እንደሚሉት አረንጓዴው ግንብ ከሚነካቸው ሀገራት መካከል ሴኔጋል ብቻ ናት ከጎርጎሮሳ 2007 ዓ.ም አንስታ በበረሃማው አካባቢዋ ከሚኖረው ማህበረሰቧ ጋር ሊደረግ የሚገባውን በመነጋገር የጀማመረችው በሌሎቹ የሚታየው የአካባቢ ይዞታ ከግምት ሳይገባ አንዳንድ የዛፍ ችግኞችን መትከል ቢሆንም ያ ግን ውጤት አላመጣም ይላሉ ሳካንዴ። በመሬቱ ላይ በተግባር እንዳየ ነው። በርካታ የአካባቢ ተፈጥሮ ሚኒስቴር መስሪያ ቤቶች አንዳንድ የዛፍ ችግኞችን ከቦታው የአየር ሁኔታ ጋር መስማማታቸውን ሳይጠና ተክለዋል። ይህ በመደረጉም የተመዘገበ ስኬት የለም። ስለዚህ በትክክል ምን መሰራት እንዳለበት ማጥናት አስፈላጊ መሆኑ ተረድተናል። አሁን ባለንበት ደረጃም በሚተክሉት የዛፍ አይነቶች አንስቶ በስፍራው መሬት ላይ ምን መደረግ አለበት የሚለውን መርምረናል። የተካሄደው የቴክኒክ ጥናትም የትኛው የዛፍ ዘር በየት ቦታ መቼና እንዴት መተከል አለበት የሚለውን ግልጽ አውጥቷል ይላሉ። በረሃማነትን ለመከላከል ከአውሮፓ ሕብረት በተሰጠው የገንዘብ ድጋፍም በፋው አማካኝነት በስድስት የአፍሪካ ሀገራት ውስጥ አስራ ሁለት ሺ ሄክታር የሚሸፍን አካባቢን የተፈጥሮ ይዞታ እንዲያገግም ለማድረግ ከዛሬ ሶስት አመታት በፊት አንስቶ እየተሰራ መሆኑንም አስረድተዋል። ስራው የተጀመረባቸው ሀገራት ቡርኪናፋሶ፣ ኒጀር፣ ሴኔጋልና ናይጀሪያን በምሳሌነት ጠቅሰዋል። ኢትዮጵያ ውስጥም በተለይ ትግራይና አፋር ክልሎች ውስጥ ተመሳሳይ ስራ በመከናወን ላይ መሆኑንም አንስተዋል። ይህ ተፈጥሮን መልሶ እንዲያገግም የማድረጉ ስራ በተጠቀሱት ሀገራት ገጠር ቀበሌዎች የሚከናወን ሲሆን እስካሁንም ከሁለት መቶ በላይ የገጠር ቀበሌዎችን ማዳረሱንም ዘርዝረዋል። አፍሪቃ ውስጥ እንጨት ዋና የኃይል ምንጭነቱ ዛሬም በሌላ የኃይል አቅርቦት አልተተካም። ከህዝብ ቁጥር እያደር መጨመር ጋር ተያይዞ ሲታይ አህጉሪቱን ለከፍተኛ የደን መራቆት እያጋለጣት መሆኑ ይነገራል። ይህ መሰረታዊ ችግርና አሳሳቢ መሆኑን ያመለከቱት ሙክታር ሳካንዴ አማራጭ የኃይል አቅርቦች እስኪኖሩ ተጨማሪ ዛፎችን መትከሉ መተኪያ የለውም ነው የሚሉት። መረጃዎች እንደሚጠቁሙት ታላቁ የአረንጓዴ ግንብ ጽንሰ ሀሳብ በቅርቡ የመጣ ሳይሆን ከግማሽ ምዕተ ዓመት በላይ የዘለለ ታሪክ ያለው ነው። በጎርጎሮሳዊ 1952 የሰሃራ በረሃን ያቋረጠው ሪቻርድ ሴንት ባርቤ ቤከር በአህጉሩ 48 ኪሎ ሜትር ገደማ በረሃውን የሚያካልል የዛፍ ችግኝ እንዲተከል ሀሳብ አቅርቦ ነበር። የዛሬ 16 ዓመት እንጃሚና ቻድ ላይ በረሃማነትና ድርቅን ለመከላከል በተካሄደ ልዩ ጉባኤ ላይ ጥንስስ ሆኖ ቀረበ። ሀሳቡ ከሶስት ዓመታት በኋላ በሳህልና ሰሃራ አካባቢ ሀገራት መንግስታት ይሁንታ አገኘ። በተግባር የመግለጹ ሂደት ግን ባለሙያው እንዳሉት የገንዘብ አቅምን ጨምሮ ከፍተኛ ጥረትን እንደጠየቀ ባለበት አለ። ለሰጡን ማብራሪያ በፋኦ የዓለም አቀፍ በረሃማነትን የመከላከል እርምጃ አስተባባሪን በማመስገን ለዛሬ ያልነውን በዚሁ እናብቃ። አድማጮች፣ አስተያየት ጥቆማችሁ ኃይሌ ሸዋየለገሰ ነኝ። ሰላም ሁኑ።